The Voice of America. የኢትዮጵያውያን ዴሞክራሲያዊ ፓርቲ ኢዴፓ ብሔራዊ ምክር ቤት አባል አቶ ልደቱ አያሌው አንድ መቶ ሺህ ብር ዋስትና አስይዘው ከእስር እንዲፈቱና ጉዳያቸውን በውጭ ሆነው እንዲከታተሉ ፍርድ ቤት ትእዛዝ ሰጠ። የምስራቅ ሸዋ ዞን ከፍተኛ ፍርድ ቤት የወንጀል ምድብ ዛሬ ባስቻለው ችሎት አቶ ልደቱ አያሌው ለቀረበባቸው ህገወጥ የጦር መሳሪያ ዝውውር ክስ የሚያቀርቡትን የመጀመሪያ ደረጃ መቃወሚያ ለመስማት ለመስከረም 22 2013 ዓ.ም ተለዋጭ ቀጠሮ ሰጥቷል። ሙክታር ጀማል ቀሪውን ያስደምጠናል። ህገወጥ የጦር መሳሪያ ዝውውር መቆጣጠሪያ አዋጅ ቁጥር 1176 ህዝባር 2012 አንቀጽ 22 ህዝብ አር ሶስትን ተላልፈዋል ተብለው በምስራቅ ሸዋ ዞን ከፍተኛ ፍርድ ቤት ወንጀል ምድብ ችሎት በአዳማ የቀረቡት አቶ ልደቱ አያሌው ካለባቸው የጤና እክል እና ከእስር ቤት ውጪ ሆነው ቢከራከሩ ችግር እንደሌለው መታመኑን ከፍተኛ ፍርድ ቤቱ ገልጿል። በአቶ ልደቱ ላይ የቀረበውን ክስ ተከትሎ በባለፈው የችሎት ክርክር ሁለት የመጀመሪያ ደረጃ መቃወሚያ በክሱ ላይ መቅረቡን የገለጹት የአቶ ልደቱ ጠበቆች በክሱ ላይ የጦር መሳሪያዎች በሚል ብዙ ገላጭ የቀረበው ትክክል አለመሆኑን እና የተገኘባቸው የጦር መሳሪያ አንድ መካሮፍ ሽጉጥ ብቻ መሆኑን እና በሕጉ ላይ እስከ አንድ ዓመት ድረስ ማስመዝገብ አለበት፣ ስለሚል አቶ ልደቱ በወንጀል መጠየቅ የለባቸውም በሚል መቃወሚያ ማቅረባቸውን ገልጸዋል። የከፍተኛ ፍርድ ቤቱ መቃወሚያውን ለማየት ለመስከረም 2213 ቀጠሮ የሰጠ ሲሆን ከአቶ ልደቱ አያሌው ጠበቆች አንዱ የሆኑት ቪዮኤ ያነጋገራቸው አቶ አብዱል ጀባር ሁሴን የዋስትና መብታቸው መከበራ ትልቅም ምርታ መሆኑን ገልጸዋል። እንግዲህ እንደኛ እንደኛ የመጀመሪያ ደረጃ መቃወሚያዎቹም ላይ ዛሬ ትእዛዝ ቢሰጥልን ኖሮ ደስ ይለን ነበር። ያው አክቹዋሊ አሁን እሱም ይደርሳል አሁን ለመስከረም ሀያን የተቀጠረውና የዋስትና መብታቸው መከበሩ በተለይ ካለባቸው የጤና እክል አኳያ በጣም በጣም ደስ የሚል ነገር ነው። በአዳማ የአቶ ልደቱ አያሌውን ችሎት ለመከታተል የተገኙት የኢዴፓ ፕሬዝዳንት አቶ አዳነ ታደሰ ቀድሞውንም ቢሆን የአቶ ልደቱ እስር አግባብ አለመሆኑን ፓርቲያቸው የሚያምን መሆኑን የገለጹ ሲሆን ውሳኔው አቶ ልደቱ ብቻን ሳይሆን የሀሳብ ነጻነትን የፈታ ነው ብለዋል። በዚህ ረገድ ዛሬ በመፈታቱ ለአጠቃላይ ለትግሉም ሆነ ሀሳብን በነጻነት የመግለጽ መብትን የተፈታበት ዕለት ነው ብለን ስለምናምን፣ በዚህ ዙሪያ ከጎናችን ለነበሩ ለማመስገን እንፈልጋለን። በተለይ በተለይ ኦሮሚያ ውስጥ እንዴት ጠበቃ ያጣል ብለው ከጎኑ ቆሞ በነጻ ሲከራከሩ ለነበሩት ለጠበቃ አብዱል ጀባር ለጠበቃ መሐመድና ለጠበቃ ገመቹ በፓርቲያችንና ና በአባሎች ስም ከፍተኛ ምስጋና ማቅረብ ፈልጋለሁ። ከጎናችን ለነበራችሁ ሁሉ እንኳን ደስ አላችሁ ማለት ፈልጋለሁ። የምስራቅ ሸዋ ዞን ከፍተኛ ፍርድ ቤት ወንጀል ምድብ ችሎት በአቶ ልደቱ አያሌው ጠበቆች የቀረበውን ሁለት የመጀመሪያ ደረጃ መቃወሚያ ጊዜ ወስዶ ከሕጉ ጋር ማመሳከር ስላለበት ለመስከረም 22/2013 መቅጠሩን አስታውቋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዳማ።